ላለፉት አራት ዓመታት በደሴ ከተማ አስተዳደርና በደቡብ ወሎ ዞን የሚገኙ ፈቃደኛ የትምህርት ባለሙያዎች የሙያ ፈቃድ ምዘና ሲወስዱ ቆይተዋል ሲል ይንደረደራል መስፍን አራጌ ከስፍራው ባጠናቀረው ዘገባው። የሙያ ምዘናውን ከወሰዱ የትምህርት ባለሙያዎች ውስጥ ታዲያ የማለፊያ ውጤት አስመዝግበው የእውቅና ሰርቲፊኬት ያገኙት አስራ አራት ነጥብ ስድስት በመቶ ናቸው ይለናል። በቀጣዩ ዝርዝር በደሴ ከተማ እንዲሁም በደቡብ ወሎ ዞን አስተዳደር በሚገኙ ከቅድመ መደበኛ እስከ መሰናዶ ሁለተኛ ደረጃ ትምህርት ቤቶች ውስጥ ያሉ መምህራን ሱፐርቫይዘሮች፣ እና ርሳነ መምህራን ናቸው። የሙያ ፈቃድ ምዘናውን የወሰዱት ሙያው የሚጠይቀው ስነ ምግባር፣ እውቀት፣ ክህሎትና የተግባራት ክንውን ከተቀመጠው የሙያ ብቃት ደረጃ አንጻር ተመዝኗል። ከ2007 እስከ 2010 ባሉት ዓመታት ምዘናውን ከወሰዱት 2568 ፈቃደኛ የትምህርት ባለሙያዎች ውስጥ ማለፍ የቻሉት 376ቱ ናቸው። ምዘናው ራሱን የቻለ ውስንነቶች ቢኖሩበትም የምዘናው ውጤት እንደ ባለሙያዎቹ ገለጻ የሚያሳየው እውነት አለ። ለትምህርት ጥራት ሲ የታማነት በተለየ ፊት መስመር ተሰላፊ የሆኑት መምህራን በትጋት ሊወጡት የሚገባ የቤት ስራ እንዳለ በደሴ ከተማ አስተዳደር ትምህርት መምሪያ የሙያ ፍቃድ አሰጣጥና እድሳት ቡድን መሪ አቶ ሞላ እንዳርጌ ውጤቱን ተንትነዋል። በአጠቃላይ ምዘናውን የወሰዱት በርካታ ናቸው። ከነዛ ውስጥ ግን ለማለፍ የበቁት በአሁኑ ደረጃ ዝቅተኛ ላይ ነው የሚገኘው። የመምህራን ኮሌጆች ብቁ መምህራንን በማሰልጥን ረገድ ውስንነት እንዳለባቸው የሚያመላክት የምዘና ውጤት ነው የተመዘገበው የሚሉት ደግሞ በደቡብ ወሎ ትምህርት መምሪያ የሙያ ፈቃድ አሰጣጥና እድሳት ቡድን መሪ ወይዘሮ አልማዝ ጌታቸው ናቸው። አሰልጣኝ ኮሌጆች በሚማርበት ትምህርት አብቅተው ማስመረቅ ላይ ክፍተት እያየን ነው። አሁን መምህሩ ጋር በክፍሉ ስንገባ ይህን አባባል የደሴ መምህራን ትምህርት ኮሌጅ ዲን አቶ ወንደሰና ይጋሩታል። በስራ ላይ ከተሰማሩት የትምህርት ባለሙያዎች በተጨማሪ በመምህርነት የሚሰለጥኑ ጩ መምህራን ምዘና ይወስዳሉ። በቅድመ ሥራ ስልጠና ላይ ለሚገኙ ትምህርት ባለሙያዎች ፈተና ተሰጥቶ ብቁ ሆነው የተገኙት አነስተኛ ቁጥር ያላቸው ናቸው። እንደ ዲኑ የቅድመ ስራ ስልጠና ላይ ያሉት መቶ ፐርሰንት የጽሁፍ ፈተና ነው የሚፈተኑት። የጽሁፍ ፈተናው ራሱ በሁለት ይከፈላል። ሰባ አምስት ፐርሰንቱ ይዘቱ ነው፣ ሀያ አምስት ፐርሰንቱ የማስተማሪያ የተሰነዘደ ነው። አሁን ኮሌጆች ላይ ያለውን ባነሳልህ ከ2005 ከ2010 ተሰጥቷል በተከታታይ ላሉት ዓመታት እና ውጤቱን ስታየው በጣም አስደንጋጭ ነው። 2005 ላይ ፈተናውን ከወሰዱት 32 ናቸው ብቁ የሆኑት የአማራ ክልል አማካይ። 2008 ላይ እንዲሁ እየተንኳቀቀ መቶ ወደ 12 ደርሷል። 2010 ላይ 24 ደርሷል። በጠቅላላ ከዛ ዘመን የአማራ ክልል አስሩም ኮሌጆች ምሩቃን ይህን ያህሉ ብቻ ናቸው ብቁ የሆኑት ማለት ነው ለመዘና ውጤቱ ዝቅተኛነት መደበኛ የምዘና ስርዓትና ጊዜ ጊዜ አለመኖር ሌላው ምክንያት እንደሆነ ወይዘሮ አልማዝ ያስረዳሉ። አንድ ተመዛኝ ከአንድ ወር በፊት መመዘኑን ማወቅ ቢገባውም ይህ ተግባራዊ ያለመሆኑን ጠቁሞ በዚህ ዓመት እንኳ ከ15 ቀናት ባነሰ ጊዜ ውስጥ ነው እየደረሰ ያለው ብለዋል። ትምህርት ሚኒስቴር ምዘናውን የሚሰጥበት ቋሚ ጊዜ የለውም። መምህሩ ተዘጋጅቶ በዚህ ጊዜ እመዘናለሁ ብሎ ሳይሆን በችኩል ችኩል ነው ምዘና የሚሰጠው። ሌላው ትልቁ ደግሞ መምህሩ ራሱን አብቅቶ ለፈተና ተዘጋጅቶ መግባት ላይ ችግር አለ። ሌላው ይሄ ቁጥር እንዲያነስ ደግሞ ያደረገው አንደኛ መምህሩም የትምህርት ቤት አመራሩ ስራ ይቀይራል፣ ደረጃ ያሻሽላል፣ ትምህርት ያሻሽላል። ዲፕሎማ ላይ እያለ የተመዘነ ሰው በዛው በተመዘነበት ዓመት የማህደረ ተግባር መመዘን ሲገባው ዲግሪ ያሻሽላል። ያ ሰው ዲግሪ ካሻሻለ ያ ሰው ከመዘና ስርዓቱ ወጣ። የትምህርት ባለሙያዎች ምዘና ከወሰዱ በኋላ እስከ አምስት ዓመታት መቆይታቸው ትምህርት ሚኒስቴር ወጥ የሆነ አሰራር አለመዘርጋቱን የሚያሳይ ነው ሲሉ አስተያየት ሰጭዋ ይናገራሉ። በአንጻሩ የተሻለውን ለመምረጥ ሲባል የተለያዩ ሙከራዎች ሲደረጉ መቆይታቸው ለመዘናው መዘግየትና ወጥነት አለመኖር ምክንያት መሆኑን በትምህርት ሚኒስቴር የመምህራን የትምህርት ቤት አመራሮች ሙያ ፈቃድ አሰጣጥና እድሳት ዳይሬክተር ወይዘሮ ካሳነሽ አለሙ ገልጸዋል። ምዘና ከወሰዱ በኋላ የመጀመሪያው ሞዳሊቲ ፐርፎርማንስ አሰስመንት የተግባር ምዘና እናካሂዳለን የሚል ነው የነበረውና የተግባር ምዘና ደግሞ መምህሩ ክፍል ውስጥ እያስተማረ ገብቶ የማየትን የትምህርት ቤት አመራሩም ትምህርት ቤት የሚያስተዳድርበትን ሁኔታ በቦታው ሄዶ የማየትን ነገር የሚነካ ነበርና ይሄ ይሆናል ወይ ብለን የተወሰነ ሰርቤይ ሰራን፣ እንደ ፓይለት ነገር ስንሞክር የማያስኬዱ ነገሮች እንዳሉ ሲታይ ይሄ ሞዳሊቲ ውጤታማ አያደርገንም እና ወደ ፖርትፎሊዮ ምዘና ብንመጣ ይሻላል የሚል ሌላ መንገድ፣ የሚመች መንገድ የማመመቻቸው ስራ ሰራን። እነኚህ ሲሰሩ ጊዜ መብላታቸው አልቀረም፣ ግን የተሻለውን ለመምረጥ ነው ጊዜ የወሰደው ብለን ነው እኛ የምንረዳው። የተሻለውን አገኛችሁት? አሁን በፖርትፎሊዮ ማየቱ ይሻላል። በዘጠና ወይም በሰማንያ ደቂቃ አንድን መምህር ከማየት ይልቅ ለአንድ ዓመትም ለሁለት አመትም የነበረውን ቆይታ በተሰነደ ሰነድ ዋና ዋና ተግባራቱን አይቶ ያን ዋጋ መስጠቱ የተሻለ ይሆናል የሚል አማራጭ ውስጥ ገብተን ነው ይህ ይሻላል በሚል የመረጥነው መንገድ ነው ማለት ነው። እና ለዚህ የተቀመጠ ምን አይነት የመፍትሄ አቅጣጫ አለ? ሚኒስቴር መስሪያ ቤታችን አሁን የመዋቅራዊ ለውጥ እየሰራ ነው። የብቃት ማረጋገጫውም ከዚህ በፊት አነስ ባለ ደረጃ ነበር ስራውን ይመራ የነበረው። አሁን ከፍ ወዳለ ደረጃ እንዲያድግ የተደረገበት ሁኔታ አለ። ይሄ ችግሮችም ይፈታል። ከምዘና ስርዓቱ ጋር ተያይዞ የሚነሳው ሌላው ቅሬታ ምዘናው አስገዳጅ የሆነ አሰራር ሊዘረጋለት ይገባል የሚል ነው። አንዳንድ አስተያየት ሰጪዎች እንደሚሉት በፈቃደኛ የትምህርት ባለሙያዎች ላይ ብቻ የተንጠለጠለ ምዘና የትምህርት ጥራትን ለማረጋገጥ አያስችልም። አሁን እየሄድንበት ያለው ትክክል ነው። በፈቃደኝነት ላይ የተመሰረተ ነው። ይሄንም ውጤታማም እንዲሆኑ ምክንያቱም አስገዳጅ ነገሮች በበዙ ቁጥር ሙያተኞች ውጤታ ጫማ ይሆናሉ ተብሎ አይጠበቅም። ኢቭን በፈቃደኝነት ብለን እንትን ብለን እንኳ ፈቃዳቸው እኛ ማስተናገድ ከምንችለው አቅም እየበዛ ነው። ነገር ግን ክፍል ውስጥ ቆሞ ለማስተማር የሙያ ፈቃድ እንደሚያስፈልግ አቅጣጫ መቀመጡ ይጠቀሳል። ታዲያ ይህን እንዴት ማጣጣም ይቻላል? አሁን ሲስተሙን እያዋዙ ወደ ስራ ከመግባት አንጻር የጀመርነው አካሄድ ጥሩ ነው። በራሱ ደግሞ የአስገዳጅ ሁኔታው የሚመጣበት ጊዜ ይኖራል። የትምህርት ጥራት ንውር ለማድረግ ከምዘናው ባለፈ ስርዓተ ትምህርቱን ጨምሮ በርካታ አሰራሮችን ማስተካከል እንደሚገባ የደሴ መምህራን ትምህርት ኮሌጅ ዲን ያሳስባሉ። በእኔ አስተያየት የችግሮቹ መንስኤ የሆናሉ ብዬ ያሰብኩት ምንም ጥያቄ የለውም። በጥቅል ስታዩ የትምህርትና ስልጠና ስርዓቱ ችግር ነው እንግዲህ የስልጠና ጥራት ችግር ስንል ስርዓተ ትምህርቱ፣ የመምህራን አመላመል፣ የስልጠና ዘዴው መጨረሻ ላይ አብቅተን የምናወጣቸው እዚህም መምህራን የሚያሰለጥኑት የምዘና ስርዓቱን አልፎ የእውቅና ሰርቲፊኬት ያገኙትና በቦሩ ሜዳ አጠቃላይ አንደኛ ደረጃ ትምህርት ቤት መምህርት የሆኑት እንግዳ ሰይድ ምዘናው ከነ ችግሩም ቢሆን የመምህሩን ብቃትና የራስ መተማመን በማጎልበት የላቀ ሚና እንደሚጫወት አስረድተዋል። ምዘናው መካሄዱ መምህራን ያላቸው ብቃት ደረጃ አውቀው ምናልባትም አሁን ያልቀረቡ አሉ እንደሰማችሁት ና ከዛ መሻሻል ሳይተው ወይም ልጆቻችን፣ ተማሪዎቻችን ላይ ለውጥ ለማምጣት ጥረት እንዲያደርጉ ያደርጋሉ፣ ያስባሉ። መዘና ብቻ ግን በሀገሪቱ የሚስተዋለው የትምህርት ጥራት ችግር ይፈታል ተብሎ አይታሰብም። በምዘና ብቻ የዚህ የትምህርት ስርዓት ችግር ይቀረፋል ተብሎ አይታሰብም። የፍኖተ ካርታ ጥናትም ላይ አንዱ የተመለከተው ይሄንን ነው። ስቴክሆልደሩ ብዙ ነው። በዚህ ነገር ስራዎች መሰራት አለባቸው። ለአሜሪካ ድምጽ ሬዲዮ መስፍና አራጌ ነኝ ከደሴ።